የህዝባዊ ወያኔ ሀርነት ትግራይ ህወሓት በደቡብ ጎንደር ዞን የተለያዩ አካባቢዎችን ተቆጣጥሮ በቆየበት ወቅት በርካታ ዜጎችን ለችግር ዳርጎ መሄዱን በደብረ ታቦር ዩኒቨርሲቲ የሀብትና ንብረት ውድመት አጥኚ ኮሚቴ አስተባባሪ ዶክተር አምላኩ በላይ ዛሬ ለዶቸቤሌ ተናግረዋል። ጋሳይ በጎብጎብ በሳሊ ጥጠራ አደረገነት ክምር ድንጋይ ጋሳይ እና ደብረ ታቦር አንዳንድ ወጣ ያሉ የሴኪሪቲ ሹ የነበረባቸው ቦታዎች ያልሄድንባቸው አሉ። ለምሳሌ ጨጨው አጎና ምናምን የሚባሉ ቦታዎችም ያልሄድንባቸው አሉ። በዚህ ባገኘ ነው የቃለ መጠይቅ ና የምልከታ መረጃ መሰረት በአባወራ ደረጃ አንድ ሺ ሶስት መቶ ሀምሳ ዘጠኝ አባወራዎች በቀጥታ ጉዳት ደርሶባቸዋል በዘረፋ ና በጦር መሳሪያ የተመቱ ለማለት በቤተሰብ አባላት ደግሞ በእነዚህ አባወራዎች ያሉ ቤተሰብ አባላት ስናይ አምስት ሺ ስምንት መቶ ስልሳ ሁለት የቤተሰብ አባላት ተጎጂ ነዋል ማለት ነው በተለይ በግለሰብ ደረጃ በተጠቀሱት የዞኑ ከተሞች በሚኖሩ ግለሰቦች ላይ ከአንድ መቶ አስራ አንድ ሚሊዮን ብር በላይ የሚገመት ንብረት ዘርፏል ወይም አውድሟል ብለዋል አስራ አምስት ብርም ቢሆን ይዘርፋሉ። ያገኙትን ጥሬ ገንዘብ ይወስዳሉ፣ ሞባይል ይወስዳሉ። ሌሎች ዘረፋዎችም የቤት ንብረት፣ የምግብ አልባሳት፣ የመኖሪያ ቤት እቃዎች፣ የንግድ ድርጅት ያወደሟቸው፣ ያዘረፏቸዋል፣ ተሽከርካሪዎች፣ የቤት እንስሳቶችም አሉ። እነዚህም በአጠቃላይ ደምረን በግለሰብ ደረጃ የደረሰ ጉዳት በእኛ ጥናት መሰረት ባየናቸው አካባቢዎች አንድ መቶ አስራ አንድ ሚሊዮን አንድ መቶ ስልሳ ስድስት ሺህ አንድ መቶ አንድ ብር ከንብረት መውደሙ በተጨማሪ ከስልሳ በላይ ንጹሃን በከባድ መሳሪያና በጥይት መገደላቸውን በጥናቱ መረጋገጡን ዶክተር አምላኩ ገልጸዋል። ክምር ድንጋይ አስራ ሁለት ሰው ሙቷል። አስራ ሁለት ሰው ቆስሏል። ጋሳ ላይ አስራ ሶስት ሰው ሙቷል። ሰው ቆስሏል ደብረ ታቦር ላይ ስድስት ሰው ሞቷል አንድ ሰው ቆስሏል በአጠቃላይ ድምር ስልሳ አራት የሞተ ሰው አለ ሰላሳ አራት ሰው ቆሰለ ያሳያል በመረጃችን ንጹሀን ናቸው ሲቪል ናቸው ሲቪል የሞቱ ናቸው በዩኒቨርሲቲው ሌላኛው የተቋማት ውድመት አጥኚ ኮሚቴ የደረሰበትን ውጤት አስመልክተው ዶክተር አምላኩ እንዳመለከቱት አንድ መቶ አስራ ዘጠኝ የግል የመንግስትና መንግስታዊ ያልሆኑ ተቋማት ከፍተኛ ጉዳት ደርሶባቸዋል ተቋማት ደረጃ ስሜት ደግሞ ወደ መቶ አስራ ዘጠኝ ተቋማት በተለይ መቶ ስድስቶች የመንግስት ተቋማት ላይ ላይ ጀምሮና ውድመት ዘረፋ ተካሂዶባቸዋል። አስራ ሁለት የሚሆኑ የግል ተቋማቶች ዘረፋና ውድመት ተካሂዶባቸዋል። ሁለት ቤተ እምነቶች ላይ ዘረፋም ውድመት የተካሄደባቸው ሆኖን ያገኘ ነው። የንፋስ መውጫ ሆስፒታልና ሌሎች አምስት ጤና ጣቢያዎችን አይቶ ነበረ የዛኛው የጤና ቡድኑ ያጠናው ሀምሳ ሚሊዮን ብር የሚያወጣ አካባቢ ውድመት የደረሰበት ሚዲያዎች አሉ። የወደሙ ንብረቶችን መልሶ ለመገንባት በስነ ልቦና የተጎዱ ወገኖችን ለማጽናናትና የተቸገሩ ወገኖችን ለመደገፍ ሁሉም የድርሻውን እንዲወጣም አስተባባሪው ጥሪ አቅርበዋል። የአካባቢ ተወላጅ የሆኑ በውጭም በአገር ውስጥም የሚገኙ ረጅ ድርጅቶች፣ መንግስትም፣ ግለሰቦችም ይህ አካባቢ ከደረሰበት የኢኮኖሚ ጉዳት በተጨማሪ ከፍተኛውን የስነ ልቦና ጉዳት ስላጋጠመው ድጋፍ እንዲያደርጉ በዩኒቨርሲቲያችን ስም በአካባቢ ማህበረሰብ ስም በመጠየቅ ወጣል አለም ነው መኮንን ለዶች ቬሌ ራዲዮ ባህር ዳር